ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ አንድ ለኋላዊት ሀገር ይህንን አይነት ማዕቀብ መጣል ድጋፍ በሚያስፈልግበት ሰዓት ማለት ነው። ህዝብ ድጋፍ ማግኘት በሚገባበት የአይነት ክልከላዎች እና ማድረግ ወቅቱን እየጠበቀ ወይም ያማከል አይነት ቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው ጉድለታችን፣ ምንድን ነው ብሎ ኢትዮጵያ መንግስት ቁጭ ብሎ ራሱ መፈተሽ አለበት፣ መነጋገር አለበት የሚል መልእክት ነው ያለ። የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውንና በኢትዮጵያ በኤርትራ መንግስታትና በአማራ ክልል እንዲሁም በህወሓት ባለስልጣናት ላይ የጣለውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች ከሰጧቸው አስተያየቶች የተወሰደ ነው። ዝርዝሩ በዕለቱ አብሂረት ይቀርባል። ጤናስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ግንቦት 18 2013 ዓ ም ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅታየ ከቴድጋ አቅራባሪው ቅዱስ ታምሬና ዋና አዘጋጁ ሰለሞን አባተ እንዲሁም የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስታት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን ባሳለፍነው እሁድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ማስታወቁን ተከትሎ የኤርትራ መንግስት ትናንት ባወጣው መግለጫ ምላሽ ሰጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቪዛ ክልከላውን ይፋ ባደረጉበት መግለጫቸው በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያነ ሀርነት ትግራይ ህወሃት አባላት የቪዛ ማዕቀብ እንዲደረግ እየተወሰነ መሆኑን አስታውቃለሁ ማለታቸው ይታወሳል። በመግለጫው ይዘትና በአቀራረቡ አዝነናል ያለው የኤርትራ መንግስት በትግራይ ክልል ለተከሰቱት ቀውሶች ብቸኛው መንስኤ በአሁኑ ወቅት የፈረሰው የህወሓት ቡድን እንደ አውሮፓውያን አቆጣጠር ህዳር ሶስት ቀን ያደረሰው አደገኛ ወታደራዊ ጥቃት አድራጎት ነው ሲል አሳስቧል። አስከተልም ይህ በግዝፈቱና በክብደቱ ከዚያ ቀደም ባልተደረገ መልኩ የታቀደ ጥቃት መፈጸሙ አስቀድሞ በቀደሙት ቀናት በህወሓት ማዕከላዊ ኮሚቴ ይሁንታ የተሰጠው ከመሆኑም በላይ በፓርቲው ቃል አቀባይ ፈጥኖ ግቡን የሚመታ መብረቃዊ እርምጃ ተብሎ በድፍረት ተገልጿል ሲል አክሏል። ህወሓት በወታደራዊ ጥቃት እቅዱ ኢትዮጵያን ብቻ ሳይሆን ኤርትራንም ጭምር ኢላማ ያደረገ ነበር ሲል ያመለከተው የኤርትራ መንግስት መግለጫ የህወሓት ዓላማ ቢሳካ ኖሮ ኢትዮጵያና ኤርትራ፣ እንዲሁም በአፍሪካ ቀንድ ሊያስከትል ይችል የነበረው እጅግ የከበደ አደጋና ትርምስ የታወቀ በመሆኑ ማብራራት አያስፈልገንም ብሏል። አስከትሎም ይህንን ሀቅ ለመሸፋፈን ኤርትራን ጥፋተኛ በማድረግ ጣትን መቀሰሩ ምክንያታዊም ተገቢም አይደለም ያለው መግለጫው፣ ከዚያም በላይ በነጻነት በዓላችን ዋዜማ መግለጫው መውጣቱ ከመሰረታዊ ጨዋነት የወጣ ነው ሲል ተናግሯል። እርምጃው የሚያስከትለው ውጤት ምንም ይሁን ምን ህግ አክባሪነትን አያራምድም፣ ለቀጠናው ሰላምና መረጋጋትም ጠቀሜታ አይኖረውም ብሏል። በሌላ በኩል ህዝባዊ ወያነ ሐርነት ትግራይ በትግራይ ህዝብ ላይ እንደሚፈጸመው ሁሉ በወራሪዎች እየተጠቃ ያለ በመሆኑ ከጨፍጫፊዎች እኩል ሊፈረጅ የሚችልበት ምክንያት ፈጽሞ የለም ሲል ድምፂ ወያነ በሚባለው የድርጅቱ ልሳን የተላለፈው የህወሀት መግለጫ ለዩናይትድ ስቴትስ የቪዛ ማዕቀብ ምላሽ ሰጥቷል። ከሁሉም አስቀድሞ የጆ ባይደን አስተዳደር ኤስ አር 97 በሚል አምባገነን ባላቸው ኢሳያስ አፈወርቂ እና ፋሽስት ባላቸው ጠቅላይ ሚኒስትር አብይ አህመድ ቡድን ላይ ተጨባጭ የሆኑ ኢኮኖሚያዊና ዲፕሎማሲያዊ የማዕቀብ እርምጃዎች መውሰድ በመጀመሩ ህዝባዊ ወያነ ሐርነት ትግራይ አድናቆቱን እንደሚገልጽ አስታውቋል። ይሁንና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቪዛን ስለመከልከል ጉዳይ ባወጡት መግለጫ የህወሀት አባላትንም ይመለከታል ማለቱ ህወሀት በማናቸውም ህዝብም ሆነ ህጋዊ አካል ላይ የፈጸመው በደል የለም ብቻ ሳይሆን እሱ ራሱ እንደ ትግራይ ህዝብ ሁሉ ተጠቂና የወረራ ሰለባ መሆኑን የጆ ባይደን አስተዳደር፣ አለም አቀፉ ማህበረሰብ፣ የትግራይ ህዝብ ወዳጆችና ደጋፊዎች ሁሉ ሊያውቁት ይገባል ይላል ህዝባዊ ወያኔ ሀርነት ትግራይ ያወጣው መግለጫ። የዩናይትድ ስቴትስ መንግስት ውሳኔውን በድጋሚ እንዲመረምርም ጥሪ አቅርበዋል። ዩናይትድ ስቴትስ ለትግራይ ክልል የጤና ቢሮ ከ33 በላይ ተሽከርካሪዎችና ከ3.5 ሚሊዮን ዶላር በላይ የሚገመት የሕክምና መሳሪያዎችና ቁሳቁስ እርዳታ ማድረጓ ተገለጸ። ተሽከርካሪዎቹ በትግራይ ዙሪያ የተዘረፉና የወደሙ ሕይወት አድን የጤና አገልግሎቶችን ለመስጠት አስፈላጊ የሆኑ ተሽከርካሪዎችን ለመተካት የሚውሉ እንደሆኑ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አስታውቋል። ባለፈው ሳምንት ሐሙስ የተሰጡት እርዳታዎች ዩናይትድ ስቴትስ በክልሉ በቀጠለው ግጭት ምክንያት ለተጎዱ ነዋሪዎች ወሳኝ የጤና እንክብካቤ በመስጠት ላይ ለሚገኙት የክልሉ የጤና ሰራተኞች በዓለም አቀፍ ልማት ተራድኦ ድርጅቷ በኩል የቀጠለችው ድጋፍ አካል መሆኑንም ኤምባሲው አመልክቷል። ዩናይትድ ስቴትስ የለገሰቻቸው መኪናዎች የጤና ሰራተኞችን የአገልግሎት ተደራሽነት ወደሌላቸው ማህበረሰቦች ለማጓጓዝ የሕክምና ቁሳቁስ ለማድረስና የወሊድ አገልግሎት የሚያስፈልጋቸውን ነፍሰ ጡር እናቶች ጨምሮ ልዩ ሕክምና የሚያሻቸውን ታካሚዎች ለማጓጓዝ እንደሚውል ኤምባሲው አስረድቷል። በተለይ ከመኖሪያቸው ለተፈናቀሉ ማህበረሰቦች ተንቀሳቃሽ የሕክምና አገልግሎት ማድረስ ወሳኝ ነው ብሏል። የዩኤስኤድ የኢትዮጵያ ሚሽን ዲሬክተር ሻን ጆንስ ዩናይትድ ስቴትስ እና አጋሮቿ በትግራይ ክልል በተራዘመው ግጭት ምክንያት የተጎዱ ዜጎችን መርዳታቸውን በጽናት ይቀጥላሉ ብለዋል። በሌላ ዜና በጦርነት በተጎዳው የኢትዮጵያ ትግራይ ክልል የከበደ የረሃብ ቸነፈር እንዳይደርስ ለመከላከል አስቸኳይ እርምጃ መወሰድ አለበት ሲሉ አንድ ከፍተኛ የተባበሩት መንግስታት ባለስልጣን የድርጅቱን የጸጥታ ጥበቃ ምክር ቤት ማስጠንቀቃቸው ተዘገበ። የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊና የአጣዳፊ እርዳታ አስተባባሪው ማርክ ሎኮክ የሚሰጠው እርዳታ በሚቀጥሉት ሁለት ወራት ከፍ ካልተደረገ በስተቀር ከባድ የረሃብ አደጋ ይደቀናል ሲሉ ማስጠንቀቃቸውን አዣንስ ፍራንስ ፕሬስ አገኘሁት ያለውን የገለጻቸውን ይዘት ጠቅሶ ዘግቧል። የግጭት የሁከትና የምግብ ዋስትና እጥረት አዙሪቱን ለመስበር በአስቸኳይ ተጨባጭ እርምጃ መወሰድ አለበት። የጸጥታ ምክር ቤቱ ማናቸውንም እርምጃ ወስዶ የከበደ ቸነፈርን ይከላከል ሲሉ ያሳሰቡት ባለስልጣኑ ከክልሉ ሕዝብ 20 ከመቶ አጣዳፊ የምግብ ዋስትና እጦት የተደቀነበት መሆኑንና አሁንም በትግራይ የሚደርሰው ውድመትና በሲቪሎች ላይ የሚፈጸመው ጥቃት ቀጥሏል ማለታቸውን ኤኤፍፒ ጨምሮ አመልክቷል። ግጭቱ ከተጀመረ ወዲህ ባለፈው የስድስት ወር ተኩል ጊዜ ሁለት ሚሊዮን ሰዎች ተፈናቅለዋል። ሲቪሎች እየተገደሉና እየቆሰሉ ናቸው። አስገድዶ መድፈርና ሌላም ዘግናኝ ወሲባዊ ጥቃት በተቀነባበረ መንገድ ተስፋፍቷል ማለታቸውን የዜና አውታሩ ተመልክቸዋለሁ ያለውን የባለሥልጣኑን ማስታወሻ ጠቅሶ ዘግቧል። በክልሉ ዘጠና ከመቶ የሚሆነው የእርሻ ሰብል በዝርፊያ ወይም በቃጠሎ ወድሟል። ሰማንያ ከመቶው የቀንድ ከብት ተዘርፏል ወይም ታርዷል ማለታቸውንም አክሏል። የተባበሩት መንግሥታት ድርጅቱ የሰብአዊ ጉዳዮች ኃላፊው ሎኮክ በማያያዝ ካለፈው መጋቢት ወር ወዲህ መሻሻል የታየ ቢሆንም በክልሉ አካባቢ ባለስልጣናት ደረጃ ትብብር እየተደረገም ቢሆን በአጠቃላዩ በቅርብ ጊዜያት የሰብአዊ ረድኤት ተደራሽነቱ ሁኔታው አሽቆልቁሏል። ችግር ላይ ላሉ ዜጎች ነፍሰ አድን እርዳታ ለማድረስ በሚደረጉ የሰብአዊ ረድኤት እንቅስቃሴዎች ላይ ጥቃት የማደናቀፍ ወይም የማዘግየት አድራጎት እየተፈጸመ ነው። ባለፈው የስድስት ወር ጊዜ ውስጥ ስምንት የእርዳታ ሰራተኞች ተገለዋል በማለት የጸጥታ ምክር ቤቱን እንዳሳሰቡ ዘገባው ጨምሮ ገልጿል። የኢትዮጵያን መንግስት ምላሽ ጠይቀን እንመለሳለን። በሌላ ዜና በትግራይ ክልል ሽሬ ከተማ ከሚገኙ አራት የአገር ውስጥ ተፈናቃዮች ካምፖች የኤርትራና የኢትዮጵያ ወታደሮች ከአምስት መቶ የሚበልጡ ወጣት ወንዶችና ሴቶችን አፍሰው ወስደዋል ሲሉ ሶስት የረዴ ሰራተኞችና አንድ ሐኪም መናገራቸውን ሮይተርስ ዘገበ። ወታደሮቹ ሰኞ ማታ አምስት ሰዓት ላይ ካምፖቹን በኃይል ወረው በመቶዎች የተቆጠሩ ሰዎችን አፍሰው መኪና ላይ ጭነው ወስደዋቸዋል። አብዛኞቹ ወንዶች ተደብድበዋል፣ ስልክና ገንዘባቸው ተወርሶባቸዋል ማለታቸውን ዘገባው ጠቅሷል። ከያዙት ውስጥ አንድ የሰባ ዓመት አዛውንትና አንድ ማየት የተሳናቸው ሰው ያሉበት መሆኑን የተናገረ አንድ የካምፑ ነዋሪ በጊዜው ተደብቆ እንደነበርና እሱ ካለበት ካምፕ አራት መቶ ነዋሪዎች መወሰዳቸውን ተናግሯል ብሏል ሮይተርስ። ከኢትዮጵያ ወታደራዊ ቃል አቀባይና በክልሉ ካለው የመንግስት ግብረ ኃይል ኃላፊ ምላሽ ለማግኘት እንዳልቻለ የጠቀሰው ዘገባው ከተማዋ የምትገኝበት ዞን ጊዜያዊ አስተዳዳሪ ቴዎድሮስ አረጋይ ስለ ጉዳዩ ብዙ መረጃ ባይኖረኝም በመቶች የተቆጠሩ ሰዎች ተይዘው መወሰዳቸውን አረጋግጣለሁ እንዳሉ ጠቅሷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው የአገር ውስጥ ተፈናቃዮች ታፍሰው የሚታሰሩበት ምክንያት አይታየኝም፣ ይሄ የህወሓት ፕሮፓጋንዳ ነው ማለታቸውን ዘገባው አክሏል። ታፍሰው ተወስደዋል ያላቸው ተፈናቃዮች ቤተሰቦች ትናንት ጠዋት በተባበሩት መንግስታት የስደተኞች ኮሚሽን ቢሮዎች ደጃፍ ተቃውሞ ማሰማታቸውንም ሮይተርስ አክሎ ጠቅሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በማሊ በአንድ አመት ጊዜ ውስጥ ለሁለተኛ ጊዜ ወታደራዊ ኃይሉ ሰኞ እለት ባካሄደው መፈንቅለ መንግስት በቁጥጥር ስር የዋሉት ጊዜያዊው ፕሬዝደንት ባህ እንዳውና ጠቅላይ ሚኒስትራቸው ሞክታ ኦኔ እንዲፈቱ የሚደረገውን ጥሪ የሀገሪቱ የሰብአዊ መብቶች ብሔራዊ ኮሚቴ ተቀላቅሏል። አኒ ሬዘንበርግ ከባማኮ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። ባለፈው አመት ነሐሴ ወር ላይ በማሊ በተካሄደው መፈንቅለ መንግስት ፕሬዚዳንት ኢብራሂም አቡበከር ኪየታ ከስልጣናቸው ከተነሱ በኋላ በጊዜያዊነት ተመርጠው ስልጣን የተረከቡት ፕሬዚዳንትና ጠቅላይ ሚኒስትራቸው ካቲ ተብሎ በሚጠራው ከባማኮ ወጣ ብሎ በሚገኘው ወታደራዊ ከተማ በቁጥጥር ስር ይገኛሉ። ፕሬዚዳንቱ ባህንዳውና ጠቅላይ ሚኒስትራቸው ሞክታር ኦዋኔ ለእስር የተዳረጉት ሰኞ እለት ምሽት ሲሆን በጊዜያዊው መንግስት ምክትል ፕሬዚዳንት አሲሚ ጎይታ ከተመራው እስር በኋላ አዲስ ካቢኔት ተሰይሟል። የጎይታ ልዩ አማካሪ ባባ ሲሴ ማክሰኞ ጠዋት ኦአርቲኤም በተሰኘው የማሊ ብሔራዊ ቴሌቪዥን ጣቢያ ቀርበው በእስሩ ዙሪያ በሰጡት መግለጫ አዳዲሶቹ ሚኒስትሮች የተሾሙት ያለ ጎይታ እውቅና መሆኑን በመግለጽ የሽግግር መንግስቱን ቻርተር የሚጥስ አካሄድ ነው ብለውታል። ሲሴይ በንግግራቸው ህዝቡ ሰላማዊ ኑሮውን እንዲቀጥል ጥሪ ያቀረቡ ሲሆን ባማኮ አሁን በተረጋጋ ሁኔታ ውስጥ ትገኛለችም ብለዋል። ይህ በእንዲህ እንዳለ የመብት አቀንቃኞች ትላንት አደባባይ ወጥተው የጊዜያዊ መሪዎቹን እስር እያወገዙ ሲሆን የማሊ የሰብአዊ መብቶች ብሔራዊ ኮሚቴ የተሰኘው መንግስታዊ ድርጅትም ፕሬዚዳንቱ ንዳው እና ጠቅላይ ሚኒስትሩ ኦዋኔ እንዲለቀቁ ጥሪ አቅርቧል ሱቱ ሳ ኢሌጋል የኮሚቴው ሊቀመንበር በአሬ አጉይቡ ባስተላለፉት መልእክት እስሩ ህገወጥ መሆኑን ጠቅሰው በወታደራዊ ካምፕ ውስጥ መቀመጣቸው ደግሞ እስሩ ህጋዊ እንዳልሆነ ያሳያል ሲሉ ተናግረዋል። ይህ በማሊ የተካሄደው የመፈንቅለ መንግስት ሙከራ እንደ አውሮፓውያን አቆጣጠር በ2022 ሊካሄድ የታቀደውን ምርጫ ያዘገየው እንደሆን ገና አልታወቀም። የማሊ የወደፊት ጣፋንታም እስካሁን በግልጽ አለየም። በአኒ ሪዘንበርግ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዘገባው አመሰግናለሁ። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ለእስራኤል ጸጥታ ያላቸውን ድጋፍና ጋዛን መልሶ ለመገንባት የሀገራቸውን ድጋፍ ይፋ ካደረጉ በኋላ ዛሬ ወደ ግብፅ ተጉዘዋል። ግብፅ እስራኤልና ሃማስ ተኩስ አቁም ስምምነት እንዲያደርጉ በማሸማገሉ ከፍተኛ የሆነ ሚና ተጫውታለች። ብሊንከን ወደ ዮርዳኖስ ከማምራታቸው በፊት ካይሮ ውስጥ ከፕሬዚደንት አብደል ፋታህ አልሲሲ እና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር ተነጋግረዋል። ትናንት የውጭ ጉዳይ ሚኒስትር ብሊንከን ለጋዜጠኞች በሰጡት ቃል ግብጽ ተኩስ አቁሙን በማሸማገል ወሳኝ ሚና ተጫውታለች፣ ዮርዳኖስም ለረጅም ጊዜ ለቀጣናው ሰላምና መረጋጋት ድምፅ ሆና የቆየች ሀገር ነች ብለዋል። ትናንትና ራማላ ውስጥ ከፍልስጤን ፕሬዚደንት ማህሙድ አባስ ጋር የተነጋገሩት የውጭ ጉዳይ ሚኒስትሩ የዩናይትድ ስቴትስ ምክር ቤት የጋዛ ፍልስጤማውያንን ለመርዳት የሚውል የ75 ሚሊዮን ዶላር ድጋፍ እንዲፈቅድ የሚጠይቁ መሆናቸውን አስታውቀዋል። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ ያበቃል። ቆንጅታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ግንቦት 18 2013 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብሔር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን እናሰማለን። ፍጥጫ በዩናይትድ ስቴትስ ምክር ቤት ነገር ግን ለካ ቪዲዮዎችን ስትለጥፍ ነው የቆየችው። እኔ የምለው ይህች ሴትዮ ጤነኛ አይደለችም፣ በግልጽ እንደሚታየው እርዳታ ያስፈልጋታል። ስለ መዘላለፍና ስለ ጠበኛ ባህሪ መነጋገር ከፈለግን ከዴሞክራቶችና ከአሌግዛንድሪያ ኦካሲያ ኮርቴዝ ጋር ቃለ ምልልስ ማድረግና ስለ ፖሊሲዋ ማከራከር ያስፈልጋል። በዩናይት ስቴትስ ምክር ቤት የቀደሙት የኒውዮርክ ክፍለ ግዛቷ ዲሞክራት አሌክዛንድሪያ ኦካዚያ ኮርቴዝ እና እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ አባል የሆኑት የጆርጂያ ክፍለ ግዛቷ ማርጀሪ ቴለር ግሪን ናቸው። ዝርዝሩን በሁለተኛው አጋማሽ ክፍለ ጊዜ በዲሞክራሲ በተግባር እናቀርባለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢ ነዋሪዎች የሰጧቸውን አስተያየቶች አሰባስበናል ደርሰውናል። የአዲስ አበባ ከተማ ነዋሪዎች የሰጡትን ነው የምናስቀድመው። ጸሐይ ዳምጠው በከተማይቱ የተለያዩ አካባቢ ተዘዋውራ ያገኘችውን እንደሚከተለው ታቅርበዋለች። እነዚህ ጀማል ባላለው የአዲስ አበባ ከተማ ነዋሪ ነኝ። አንድ ቪዛ እገዳ ሲጣል ለተለያዩ ሀገር ጉዳዮች ወደ ውጭ፣ በተለይ ወደ አሜሪካም ወደ ሌሎች ሀገራትም ይሄዳል እና በየትኛውም መንገድ አንድን ሀገር ወይ ከዚህም ራሱ አሁን በምትኖርበት ሀገር አንድ አዲስ አበባ ውስጥ ኖሪ አንድ ሰፈር መሄድ አችም ስባይ በጣም የሚጨንቅ ነገር አለው። በእውነታው ይሄ ነው ግን ለነበሩ ችግሮች ቪዛ እገዳ መፍትሄ ሊሆን ይችላል ወይ አይችልም፣ እሱ ሌላ ጥያቄ ሆኖ ለሀገር ይጎዳል ብዬ ነው የማስበው። እገዳ መፍትሄ ይሆናል ብዬ አላስብም። እኔ ትክክል ነው የሚል ሀሳብ የለኝም። ለምንድን ነው የእገዳውን መንስኤ የማየው? እኔ በሀገራችን ከጦርነት ጋር ተያይዞ ትግራይ አካባቢ ካለው የሰብአዊ መብት አያያዝ ጋር የተያያዘ ነው ብሎ ነው እገዳን የጣሉት። እኔ ከዛ በላይ ግን የማያይዘው ከአባይ ግድብ ጋር አድርጌ ነው የማያይዘው። ስናይ እንደነበረው በትራምፕ አድሚኒስትሬሽን ጊዜም ግብፅ የኢትዮጵያን ግድብ ታፈነዳለች እስከ ማለት የደረሱበት ሁኔታ ስለነበረ፣ ከዛም በኋላ ሲያደርጉ የነበሩት ጫናዎች ኢትዮጵያ አግሪመንቶቹን ግብጽን በሚጠቅም መልኩ ስምምነቱን እንድትቀበል ጫና ሲያደርጉ ነበር። ያንን ጫና ኢትዮጵያ ተቋቋማ የአባይን ግድብ መገደቡን ቀጥላበታለች። ውሃ ሙሌት ወንታውን እንደ ትልቅ ስጋት የሚያዩት የሁለተኛው ሙሌት ነው። እሱንም ቀጥላለሁ በተቀመጠው ጊዜ ገደብ ብላለች ኢትዮጵያ እና እኔ ገደብ እውነት ከውስጥ ከትግራይ ሰብአዊ መብት አያያዝ ጋር የተያያዘ ከሆነ ጥሩ ነው ብዬ ነው የማስበው። ለምንድን ነው እንደ ማንኛውም ኢትዮጵያዊ ትግራይ ላይ የሚሰማው ነገር ብዙ የሚዲያ አክሴስ እና ብዙ ኢንፎርሜሽን ባይኖረንም የምሰማው ከምናውቃቸው ሰዎች ትግራይ ላይ የተከሰተ ያለው ነገር እንደ ማንኛውም ኢትዮጵያዊ ያሳስባል። እንደ ማንኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም እና ከእሱ ጋር የተያያዘ ከሆነ ጫና መፍጠሩ እዛ አካባቢ ያለውን ኢትዮጵያውያንን ሰብአዊ መብት በደንብ በሰብአዊ አያያዝ እንዲያዝ ጫና መፍጠሩ ጥሩ ነው። ግን ይሄኛው ቪዛ አገዳ ግን ከዛ ጋር አላያይዝም። ለምንድን ነው ከዛ የበለጡ ነገሮች ኢትዮጵያ ውስጥ ሲከሰቱ ነበር። ክንዴ ነጋሳ ይባላለሁ። ቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው ቅድም ሁኔታዎች አስቀምጣለች አሜሪካ። መጀመሪያ ምን መደረግ እንዳለበት ኢትዮጵያ ምን ማድረግ ያለባት ለዳይሎግ መቀመጥ እንዳለባት እኔም በዛ ነው ማምነው። ማንም ዊን ማድረግ አሁን በጦርነት አሸናፊ የለም ብዬ ነው ድርድር ወሳኝ ነው ይሄንን ቅደም ሁኔታ አስቀምጣ ነው ወደዚህ የገባች ብዬ ነው። ከዚህ አንጻር ሳይ የወሰደችው ማዕቀብ ትክክል ነው ብዬ ነው ማምነው። ግን በሌላ መልኩ ደግሞ አሁን ኢትዮጵያ ላይ ማቀመጥ አሏ ይሄ ቪዛ ሬስትሪክሽኑ ብቻ በቂ አይደለም ብዬ ነው የማምነው። ለምን ኢትዮጵያ ያለችበት ሁኔታውን በጣም አሳሳቢ ና አስጊ ነው፣ ብዙ ደረጃ ላይ ደርሰናል። ስለዚህ በቂ አይደለም፣ ጊዜውን የጠበቀ አይደለም። በዚህ ሰዓት አይደለም ማድረግ ከዚህ ቀደም ነው። ለምን አሁን ኦልሞስት ጦርነቱ ከተጀመረ ስድስት ወሩ ነው፣ ከስድስት ወር በኋላ ያ ሁሉ ጥፋት ከተፈጸመ በኋላ ዛሬ ላይ መሆን እኔ የመጨረሻ መብት ይሆናል ብዬ አላስብም። ጊዜውን የጠበቀ አይደለም። ለምንድን ነው ማዕቀብ የተጣለብን ብለን ያለው ሪያሊቲ እውነቱን ቁጭ ብለን ብንነጋገር ለመፍትሄው ቢሄድ ይሻላል እንጂ አጉል የሆነ ዝም ብሎ ቀረርቶ ብቻ በቂ አይደለም ብዬ ነው የሚመክረው። የኢትዮጵያ መንግስት፣ ለምን ዲፕሎማሲ በጣም ወሳኝ ነው። ሌላ አሁን አውሮፓ ሀገርም እኛ ላይ ማዕቀብ ሊጥሉ ይችላሉ። ወደ ሌላም ሊሄድ ይችላል ይሄ ጉዳይ። ስለዚህ ወደዛ ሳይሄድ አሜሪካ የጣለችው ምንድን ነው ጉድለታችን ምንድን ነው ብሎ ኢትዮጵያ መንግስት ቁጭ ብሎ ራሱ መፈተሽ አለበት፣ መነጋገር አለበት የሚል መልእክት ነው። የቻርነት ወርደፋ አባላለው የህግ መምህር እና ጠበቃ ነኝ። እኔ እርግጥ ይሄ ዜና ቀደም ብሎ የኢትዮጵያ መንግስት በትግራይ ምድ ያለው የህግ ማስከበር ስራ ሲሰራ በአሜሪካ መንግስት ሲደረግ የነበረውን ግፊት ላይ የሰው ብዙ የሚያስገርም አይደለም ማለት ይቻላል። ግን በዓለም አቀፉ የሲቪልና የፖለቲካ መብቶች ኮንቬንሽን ላይ አንድ ሀገር የሌላ ሀገር ዜጋ ወይም ማንም ሰው ወደ ሀገሩ እንዳይገባ ወይም ከሀገሩ ያለ ሰውም ከሀገሩ እንዳይወጣ የሚል እንቅስቃሴ ገደብ የሚደረግባቸው ሁኔታ እዛ ተደንግገዋል። አንደኛው የብሔራዊ ጸጥታ ጉዳይ ነው። ሁለተኛው የህዝብ ሰላምና ደህንነት ነው። ሶስተኛው ሞራል ነው። የዛ ሀገር የሞራል ሁኔታ ነው። አራተኛ ተግብሎ የተቀመጠው ደግሞ የሰብአዊ መብት ጥሰት የሚባለው የአሜሪካም የዚህ ስምምነት ኮንቬንሽን ፈራሚ ስለሆነች በዚህ የአሜሪካን ተግባር ለማስረዳት መሞከር እጅግ በጣም አስቸጋሪ። ምክንያቱም አሜሪካ በግልጽ እያለች ያለችው የህዋት እነኛ የኢትዮጵያን መከላከያ ሰራዊት ያጠቁ የህዋት በነሱ ምክንያት የተጠቁትን ሰዎች መንግስት ያንን ለመቀልበስ የሚያደርገውን ጥረት በሙሉ የሚያከሽፍ እንጂ ያንን ጥረት የሚያበረታታ ነገርም አይደለም፣ እየተደረገ ያለው እኔ የምለው ምንድን ነው ሁማኒታሪያን ሪዝንማ ቢኖረው ሁለት ሺህ ዘጠኝ ዓመተ ምህረት ሬቻ እንደዛ የኦሮሞ ልጆች ሳልቁ ሰባት መቶ ስምንት መቶ የኦሮሞ ልጆች በጠራራ ፀሐይ ሲጨፈጨፉ ትናንትና ና ማይካድራ ላይ ወደ አንድ ሺህ የሚሆኑ የአማራ ልጆች እንደዛ ሲጨፈጨፉ አሜሪካ የተናገረችው ነገር የለም። ወንድማማቾች አባትና እናታቸው ፊት አርሲ ሲገደሉ አሜሪካ ምንም አላለች። የሰብአዊ መብት ቢሆን ኖሮ በወያኔ ጊዜ ነበር። አሜሪካኖቹ ይሄንን የሰብአዊ መብት ጉዳይ እንደ ምክንያት ቢጠቅሱትም ትክክለኛው ነገር ግን አንደኛ አባይን አትሙሉት ብለው ነግረውናል። ጀነሬተር ይበቃችኋል ብለው የነገሩን መሆኑን፣ ግብጾቹ አባይን እንዲመቱ በግልጽ ፍቃድ የሰጡ መሆኑን ይህን አይተናል። ሁለተኛ ኢትዮጵያ ውስጥ ምርጫ እንዳይካሄድ ምርጫ እየተደረገ አይደለም የሚል ክስ ነው እንጂ በዓለም መንግስታት ላይ ሲቀርብ የነበረው። ምርጫ አታርጉ ወደ ብሔራዊ መግባባት ሂዱ የሚል ምክር ነው መንግስት ላይ ጫና ሲደረግ የነበረው። እነኚህ ስናያቸው ምንድን ነው አሜሪካኖቹ ኢትዮጵያ ወደ ዲሞክራሲ የምታረገው ሽግግር እና ይሄ ሽግግር ከተሳካ መንግስት ሁለት ምርጫዎች ነው ያሉት። አንደኛ የአሜሪካንና የምዕራባዊን ፍላጎት መከተል፣ አሊያም ደግሞ የህዝቡን ፍላጎት መከተል ስለዚህ ዲሞክራሲያዊ ሽግግሩ ራሱ በአሜሪካኖቹ እየተፈለገ አይደለም ማለት ነው። እኔ ዋሲሁን ጫላ ይባላል። ነው የአዲስ አበባ ከተማ ነዋሪ ነኝ። የቪዛ እገዳው በተለያየ መልኩ ሊታይ ይችላል። ጉዳዩ የቪዛ ጉዳይ ሲባል ብዙ ጊዜ የጉዞ ጉዳይ ብቻ አድርጎ የሚያስቡ ሰዎች ይኖራሉ። የቪዛ ክልከላው ሊያስከትል ይችላል የሚለውን ስናስብ ግን ቤቱ የከፋ ሊሆን ይችላል እና በሚኖረን ትራንዛክሽን በኢኮኖሚ ልውውጥ ላይ ጫና ሊፈጥር ይችላል ብዬ አስባለሁ። ዛሬ የአፋዮቹ እና የቤተሰቦቻችሁ የጉዞ ይገረህ ጥሏል። ነገ ይሄ ወደ ኢኮኖሚ ሳንክሽን የሚሸጋገር ከሆነ ምናልባት ተጨማሪ እገዳ በሀገራችን ላይ የሚጣል ከሆነ አደጋው ከዛ አንጻር ያሳስበኛል ነው እኛ ሶስተኛ ዓለም ሀገር ውስጥ እየኖርን ለዓለም ገበያ የምናቀርበው ወይ ደግሞ ኤክስፖርት የምናደርገው እንደሚታወቀው ግብርናና የግብርና ውጤቶች የማዕድን ውጤቶች ናቸው። እነዚህ ምርቶች ለዓለም ገበያ ሲቀርቡ ዋጋቸው የምተመን ወይ ደግሞ ዋጋቸው የሚቆረጥላቸው በኒውዮርክ ነው። ይህ ይታወቃል። የሁሉም ሀገሮች ማለት ነው። ስለዚህ ዛሬ ዛሬ የምናቀርባቸውን ምርቶች ኒውዮርክ ላይ ብወሰንም ኤክስፖርት የምናደርጋቸውን ነገሮች የሚቀበሉን አብዛኞቹ ወስተኖች ናቸው። ምናልባት ዋጋችን ላይ ተጽዕኖ ሊኖረ ይችላል። ላይገዙን ይችላሉ። አልገዙንም ማለት፣ በሌላ በኩል ደግሞ የበለጠ የኢኮኖሚ ድቀት ሊያመጣብን ይችላል የሚል ግምት ነው ያለኝ። እናመሰግናለን አድማጮች፣ ዝግጅታችን ይቀጥላል። ፀሐይን እናመሰግናለሁ እንዲሁም አስተያየት ሰጪዎቹን። በርዕሰ ጉዳይ ላይ በተለያዩ አካባቢዎች የሚኖሩ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥለን እናሰማለን። በተመሳሳይም ከድሬዳዋ ለተሰባሰቡት አዲስ ቸኮል በአረማ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነት እየሰሩ ያሉት አቶ ፍሬዘር ጥላሁን የተጣለው የጉዞ ማዕቀብ ኢትዮጵያውያን የተለያዩ ፍላጎቶችን ለማስፈጸም በምናደርገው ጥረት የተፈጠረው የእርስ በርስ መከፋፈል የፈጠረው ነው ብለው ያምናሉ። ይህ ማዕቀብ የተጣለበት ጊዜ ለኢትዮጵያ ከፍተኛ ድጋፍ በሚያስፈልግበት ወቅት መሆኑ ማዕቀቡን አስተዛዛቢ ያደርገዋል ይላሉ። አሁን እንግዲህ ጠቅላላ ነባራዊ ሁኔታውን ብንረዳ ኢትዮጵያ ውስጥ ያለው ዛሬ ላይ ያለው ውጥንቅጡ በየቦታው የሚፈነዱ ቦምቦች አሉ። የአባይ ግድብ ስትል የራሱ የሆነ ኢሹ ነው። የትግራይ ህዝብ ስትል የራሱ ኢሹ ነው። ምርጫ ሁለት ሺ አስራ ሶስት ራሱ የሚችለው ሌላ ኢሹ ነው እና እነዚህ ነገሮች በጣም ገና ባልሰከኑበት ሁኔታ ላይ ይህን አይነት ማዕቀብ መጣት የሚያስተዛዝብ ይሆናል እንደ ሀገር እንደ አንድ ሉዓላዊት ሀገር ይህንን አይነት ማዕቀብ በዚህ ሰዓት መጣል ድጋፍ በሚያስፈልግበት ሰዓት ማለት ነው የህዝብ ድጋፍ ማግኘት በሚገባበት ሰዓት የአይነት ክልከላዎች እና እገዳዎች ማድረግ ወቅቱን እየጠበቀ ወይም ያማከለ አይመስልም። በሀረማያ ዩኒቨርሲቲ የዓለም አቀፍ ሕግ መምህሩ የሆኑት አቶ ዘነበ ሞሼም የአቶ ፍሬዘርን አቋም ይደግፋሉ። ማዕቀቡ እንደ ሀገር የአሜሪካ መብት ነው የሚሉት አቶ ዘነበ፣ ነገር ግን ማዕቀቡ በትክክለኛ ግምገማ ላይ የተወሰደ አቋም መሆኑን ይጠራጠራሉ። ለአብነት በእርሳቸው እምነት የኤርትራ ሰራዊት ወደ ኢትዮጵያ መግባት እንደ ወንጀል ማቅረብ ስህተት ነው። የኤርትራ መንግስት ከኢትዮጵያ ለምንም ቅድመ ሁኔታ መውጣት አለበት። ይሄ የአንድ ሀገር መብት መሰለኝ እና አላቅም። አሜሪካ በምን አንግል እንዳየች አላቅም። አንድ ሀገር ከየትኛውም ሀገር ጋር ማንኛውም ሚሊተራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ወይም ሌሎች ፈርጀ ብዙ የሆኑ ግንኙነቶችን መስረት መብት አላት እና ሚሊተሪ አሊያንስ መፍጠር ከአንድ ሀገር ጋር ከሆን ነው በኔቶ የሚታይ ነው። እንግዲህ ኔቶን ካወቀው ብዙ ወደ ሀያ ስድስት ሀያ ሰባት የሚጠጉ ሀገራት በሚሊተሪ የተስማሙበት ስምምነት ነው። ስለዚህ የኤርትራ መንግስት ኢትዮጵያ ውስጥ ጣልቃ መግባት ተደርጎ ለምን እንደታየ አላውቅም። የኢትዮጵያ መንግስት ፈቅዶለት እስከገባ ድረስ ይሄ በዓለም አቀፍ ሕግም ተቀባይነት ያለው ስለዚህ ዩጣ የሚለው ነገር ያስገባው አካል ያስወጣ፣ እንጂ በዚህ መልኩ ሊፈጠር የሚችለው ነገር እርግጥ ወንጀል ፈጽመዋል፣ ሰብዓዊ መብት ጥሰዋል ከሆነ ኢትዮጵያ መንግስት ተጠያቂ ሊሆንበት የሚችልበት መንገድ አለ። ፍሬዘር አብይ የተባሉ በትውልድ ኢትዮጵያዊ በዜግነት ግን እንግሊዛዊ የሆኑ አስተያየት ሰጪ፣ ማዕቀቡ በኢትዮጵያ ኢኮኖሚ ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት ሰጡ አስተያየታቸውን ሰጠውናል ሆኖም መደረግ አለበት በሚለው ላይ ማተኮር አለብን ባይ ናቸው። በቀጣል መደረግ ያለበት ያው የኛ መንግስት ከአሜሪካ መንግስት ጋር በመወያየት በመነጋገር እንደገና ደግሞ ጫናን በማድረግ ውጭ ሀገር የሚኖሩ እኔም የውጭ ሀገር ዜጋ ነኝ። ኢትዮጵያዊ በሆነም እናደርግ ነበረ። ጫና በማድረግ ሎቢ በማድረግ የእነሱን ሀሳብ ማስቀየር የምንችልበትን ስራ መስራት ይጠበቅብናል ብዬ አስባለሁ። ስለዚህ አንዱ ብቻ ሳይሆን አንደኛው ነገር ሌላም ነገር እንዳይጎዳ ማለት ነው። ምክንያቱም ብዙ ኢኮኖሚያችን ከውጭ እየተደገፈ ያለች ሀገር ስለሆነች ያንን ብናስብበት ጥሩ ነው ብዬ አስባለሁ። ስለዚህ እዛም ያሉትም የውጭ ሀገር የእኛ ዜጎች ለሌላ ነገር ብቻ ሳይሆን ለዚህም ወተው፣ ግን ዝም ብሎ በመጮ ሳይሆን ብዙ አክሰስ ያላቸው ሰዎች አሉ። እዛም ጫና ማድረግ ይችላሉ። ከዛ የበለጠ ግን ያው የኛ የኢትዮጵያ መንግስት ነው የበለጠ አክሰስ ያለው። ስለዚህ በዛ መልኩ ማሳመን መቻል አለበት እንጂ ሰላማዊ ሰልፍ በመምጣት በመከራከር ወይ ደግሞ ሌላ ቃላቶች በመነጋገር አይቲ መፍትሄ ይሆናል ብዬ አላስብም። የዓለም አቀፍ ሕግ ባለሙያው አቶ ዘነበ ሞሼ በበኩላቸው ማዕቀብ ስለተጣለብን ሳይሆን የዜጎቻችን ሰብአዊ መብት ማስከበር ስላለብን በዚህ ረገድ ኢትዮጵያ ላይ የሚቀርበው ወቀሳ ተጣርቶ አስፈላጊ ማስተካከያ እርምጃ እንዲወሰድ ነው የሚመክሩት። እንግዲህ መንግስት ዞር ብሎ የራሱን አቋም መፈተሽ ያለበት ይመስለኛል። አንደኛ ይሄ በሰብአዊ መብት ረገድ ያለው ነገር ይሄ ዓለም አቀፍ የግዴታ ሰዎችን ነው። ምክንያቱም ኢትዮጵያ የትኛውንም የዓለም አቀፍ ሰብአዊ መብት ሰነዶች አጽድቃ በሀገር ደረጃም የሰብአዊ መብት ኮሚሽን አቋቁማ ስለ ሰብአዊ መብት ያገባኛል ብላ እየሰራች ያለች ሀገር እንደመሆኗ አንዱ በለውጡ ትኩረት ከተሰጠው ውስጥም በቀደመው መንግስት ዜጎች ላይ ሰብአዊ መብት ጥሰት ተፈጽሟል ተብሎ እንደ ትልቅ ክፍተት ሲነሳ የነበረ እንደ ትልቅ የፖለቲካ ቅሌት ተደርጎ ሲነሳ የነበረ ነገር አሁን መልሶ እየተከሰተ ነው የሚል ስጋት ነው። ምዕራባውያኖች ይህንን ሀሳብ ያቀርብ ስለዚህ ነገር አለ ከተባለ ራስን መፈተሹ የሚጎዳው ነገር የለም። ምክንያቱም የሚጎዳኛ ዜጋ ስለሆነ በሀረማያ ዩኒቨርሲቲ የኢኮኖሚክስ ባለሙያው አቶ ፍሬዘር ጥሎን በበኩላቸው ማዕቀቡ ሀገራችን በዓለም አቀፉ መድረክ ላይ ያላትን ተአማኒነት የሚያሳጣና የኢኮኖሚ ጫናም የሚፈጥር ከመሆኑ ባሻገር ሀገራችንን ወደ ጦር አውድማነት እንዳንቀይር አስፈላጊውን ድርድር ሁሉ ማድረግ አለብን ይላሉ። እነዚህ አሜሪካ፣ ቻይና፣ ራሽያ ቻይና እንኳን ሬሌቲቭሊ ዩኒክ ናት። ራሽያ የራሳቸው የሆነ ባትል ፊልድ ይፈልጋሉ። ባትል ፊልድ ኢን ሴንስ ላይክ ነው ዴ ወንት ቴስት ስትሬንግስ የሆነ ቦታ ላይ እኔ በዚህም በቃ ቢለን እንደውም ጥሩ ይመስለኛልና እንደውም እንደነ ሲሪያ እንደነ ሊቢያ ልክ የነ ሲሪያ አይነት ጣፈንታ ገጥሞን የኛ የነሱ የጦር ባትል እንዳደርጉን ነው የምሰጋው። 2011 ላይ የፈረንሳይ ማር ጀት ሊቢያ መታ፣ በማግስቱ ሊቢያ ወደመች። ወደዛ እንዳንሄድ ቀድሞ መንቃት ያለብን ይመስለኛል። ባትል ፊልድ የመሆን አዝማሚያ ነው የሚታየኝና ይሄንን ከአሁኑ ወይም በጊዜ ካት ለማድረግ አይ ቲንክ ኒጎሺሼሽን ኢዝ ቤስት ኦፕሽን ነው ብዬ ነው ማስበው፣ እና በመነጋገር በመወያየት የሚፈቱ ነገሮች ይኖራሉ። እንደ አቶ ፍሬዘር ገለጻ ኢትዮጵያ ከድርድር ውጭ እራሷን በመለጠል የምታተርፈው ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ በዚሁ ርዕስ ላይ ሰፋ ያለው ዘገባችን የተለያዩ አካባቢዎችን ተመልክተዋል። አሜሪካ የጣለችው የቪዛ እገዳ የኢትዮጵያ መንግስት አጥፊ ነው ብሎ ለፈረጃቸው አካላት የልብ ልብ የሚሰጥና የአገር ውስጥ ደህንነትን ስጋት ላይ የሚጥል ነው ሲሉ አስተያየታቸውን ለአሜሪካ ድምጽ የሰጡ የደሴ ከተማ ነዋሪዎች ይናገራሉ ይለናል መስፍን አራጌ በተከታዩ ዘገባው የኢትዮጵያ አለመረጋጋት የኢትዮጵያን አለመረጋጋት የሚፈልጉ አገሮች ፍላጎት ለማሳካት የተጣለ ማዕቀብ ነውም ብለውታል ይለናል አስተያየት ሰጪዎቹን ጠቅሶ በሌላ በኩል ማዕቀቡ አገሪቱ ውስጥ እየደረሰ ያለውን ሰብአዊ መብት ጥሰት ያመላከተና በህዝብ ሳይሆን በመንግስት አካላት ላይ የተጣለ በመሆኑ ተገቢ ነው የሚሉም ተሰምተዋል። መስፍን አራጌ እንዲህ አጠናቅሮታል። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መሆኑ ዶክተር ምስጋናው ታደሰ እንደሚሉት ውሳኔው የአሜሪካ መንግስት ገለልተኝነትን ጥያቄ ውስጥ ያስገባ ነው። ባለፉት የተወሰኑ ዓመታት ኢትዮጵያ ውስጥ በርካታ አማሮች ተገድለዋል፣ ጌዲዮዎች ተፈናቅለዋል፣ ኦሮሞዎች ከሶማሌ ክልል በአንጻሩ ሶማሌዎችም እንደዚሁ በኢኒሻንጉል ጉምዝን ጨምሮ እንደዚህ አይነት ሰብአዊ መብት ጥሰቶች ተደርገዋል። ይሄኛው ከዛ ተለይቶ የሚታይ አይደለም። በእርግጥ በትግራይ ውስጥ ያለው ሁኔታ አሳዛኝ ነው፣ መታየትና መመርመር ያለበት ነው። ነገር ግን የአሜሪካ መንግስት ትኩረት ለምን እዚህ ላይ ብቻ ሆነ የሚለው ጥያቄ በእውነት ይህ የአሜሪካ መንግስት ውሳኔ የአሜሪካ መንግስት ወዳጅነት ከማን ጋር ነበር የሚል ጥያቄ ይፈጥራል። ከኢትዮጵያ መንግስት ጋር ነው? ከኢትዮጵያ ሕዝብ ጋር ነው? ወይስ ከሆነ ቡድን ጋር ነው? በደሴ ከተማ ነዋሪ የሆኑት ተስፋ ኃይለማርያም ደግሞ የአሜሪካ መንግስት የጣላውን ማዕቀብ ተገቢ ሲሉ ነበር የገለጹት። ማዕቀቡ ትክክል ነው ብዬ አምናለሁኝ። አሁን ያለው መንግስት ያው አምባገነን መንግስት ነው። በትግራይ ላይ በተካሄደው ጉዳይ ብቻ ሳይሆን ብዙ የአማራ ወገኖቻችን ሲጨፈጨፉ ምንም አይነት አስተዋጽኦ ያላደረገ ነው የሚል አመለካከት ነው ያለኝ። ትግራይ ላይ ተፈጸመ የተባለው ነገር ህግ ለማስከበር የወሰደው እርምጃ ቢሆንም ግን ያላግባብ ተፈጸሙ የሚባሉ ነገሮችም አሉ። ንግስት መኮንን የተባለው የከተማ ነዋሪና የመንግስት ሰራተኛ ውሳኔውን ለኢትዮጵያ የማይገባ አሜሪካንንም የማይመጥን ሲሉ ነው የተቹት። እኔ ማዕቀቡን በጣም የአሜሪካን መንግስት ራሱ ዝቅ ያደረገ ነው የሚመስለኝ። በአለም አቀፍ ደረጃ ትልልቅ ውሳኔዎችን ይወስናል ተብሎ ትልልቅ አቋም ያወርዳል ተብሎ የሚጠበቅ መንግስት ነው። አሁን ላይ የወሰነ ውሳኔ ግን በጣም በወረደ መልኩ የወሰነ ነው የሚመስለኝ። ዶክተር ምስጋና ውሳኔው የሉዓላዊት ሀገር ልዕልናን የሚጋፋ ጣልቃ ገብነት የተስተዋለበት እንደሆነ ያስረዳሉ። ኢትዮጵያ ውስጥ የሚደረጉት ሰብአዊ መብት ጥሰቶችም የጸጥታ ችግሮችም አሉ። እነዚህ በመጀመሪያ ደረጃ በሀገሪቱ የጸጥታ አካል ሊፈታ የሚችል መሆን ነው የሚኖርበት። ከትግራይ ጋር በተያያዘው ጉዳይ ላይ ይሄ ጀስት ዋር የሚባለው ወይም ደግሞ ፍትሀዊ ህግን የማስከበር ዘመቻ የሚል የመንግስት አቋም አለ መንግስት መንግስት በሚልበት ሁኔታ ሌሎች ሀገሮች ግን ይሄ ህግ ማስከበር አይደለም፣ እንደዚህ ጥሰዋል፣ እንደዚህ አድርገሃል የሚሉት ነገር ከልክ ያለፈ ጣልቃ ገብነት መስሎ ይታየኛል። ምንም እንኳ በእነዚህ ሂደቶች ውስጥ ጥሰቶች አሉ ቢሆንም አቶ ተስፋዬ በበኩላቸው ውሳኔው በህዝብ ላይ ሳይሆን በመንግስት አመራሮች ላይ የተጣለ መሆኑን አድንቀው በሰራዊቱ ዙሪያ አሜሪካ የያዘችውን አቋም ግን በውስንነት አንስተዋል። በመንግስት ላይ የወሰደው እርምጃ አግባብነት አለው ብያምናለሁ። ግን እንደዚህ በሀገሪቷ መከላከያ ሰራዊቶች ላይ እና በህዝቦቿ ላይ ምንም አይነት ወይም ወሰን ጠንቃይ ምግባት ጉዳይ አሉ ብያ ለምንም እንደኔ ሀሳብ። በሌላ በኩል የታሪክ ምሁሩ ዶክተር ምስጋናው ማዕቀቡን ጅምላ ፈራጅ ብለውታል። በትግራይ ላይ በነበረው ሁኔታ ግንባር ቀደም ተሳታፊ ናቸው ተብሎ የተጠቀሱት አካላት በእውነት እነዚህ ናቸው ወይ? በሚገባስ መረጃው አለ ወይ? በምንስ መልኩ እነዚህ አካላት ብቻ እንደሆኑ የአሜሪካ የውጭ ጉዳይ ሚኒስትር አወቀ የሚለው ነገር የተብራራ መረጃ የለውም። ወይዘሮ ንግስት ደግሞ ውሳኔው በሀሰት መረጃ ተጠምዝዟል የኢትዮጵያን አለመረጋ መረጋጋት የሚፈልጉ ሀገራትን ለመጥቀም ሲባል ሚዛኑን ስቷል ይላሉ። እንደ ሀገር መታየት ያለባቸው ነገሮች አላየም። እነዚህ የሀሰት ሚዲያዎች የተጠቀመ ይመስለኛል። ሲቀጥል ደግሞ የግብፅና የግብፅን ፍላጎት ለማሟላት የተወሰነ አይነት ይመስለኛል። እንደ ወይዘሮዋ የአሜሪካ መንግስት የሁሉንም ድምፅ የሚሰማበት ሁሉንም እኩል የሚያይበት መስፈርት ሊኖረው ይገባል። በተቀነጨበ መረጃ የሀገር ህልውና መታወቅ የለበትም የሚሉት አስተያየት ሰጫ ማይ ካድራ ጉራፈርዳና ሌሎች አካባቢዎች በንጹህ ላ ላይ የደረሰውን እልቂት ማንፈጸመው ፈጸመው ምንስ አስከተል የሚሉትን መመርመር ሙሉ ምስል ለማግኘት ይረዳል፣ ይላሉ የከተማዋ ነዋሪ የሆኑት አቶ ተስፋዬ። ማዕቀቡን ቢደግፉም በተለይ ከአማራ ልዩ ኃይል ጋር ተያይዞ አሜሪካ ደጋግማ የምታነሳውን ወቀሳ አይቀበሉትም። የአማራ ልዩ ኃይል ከየት ነው የመጣር? ኢትዮጵያ መከላከያ ሰራዊት አካል ነው። የሚያስከብረው የራሱን ዳር ድንበር። ግጭት የተፈጠረበት ከውሃት ጋር የነበረውን ግጭት ሰላም ለማስከበር የገባ ሰራዊት ነው። ሌላ ሀገር ሂዶ ሉዓላዊነት አልደፈርም ወይም ሌላን ሀገር ሉዓላዊነት ሰራዊት አልተጋፋም። ልክ እንደ መከላከያ ሰራዊት የኢትዮጵያ ሰራዊት ነው፣ ይሄ የአማራ ብዙ ኃይል የሚባለው። ዶክተር ምስጋናው አሜሪካ በኢትዮጵያ ላይ ለጣለችው ማዕቀብ ሁለት መሰረታዊ የሚሏቸው መነሻዎች አሉ። ባለፉት ሶስት አስርተ አመታት የውጭ ጉዳይ ሚኒስትር በበላይነት እየመራ የነበረው በህወሓት ሰዎች እንደሆነ ይታወቃል። በእነዚያ ጊዜያት ከተለያዩ ዓለም አቀፍ ተቋማትና ያደጉ ሀገሮች ጋር የነበረውን ግንኙነት እና መስመር ተጠቅሞ በዛ በኩል የተሻለ ስራ የተሰራ እንደሆነ ይሰማኛል። ሁለተኛውና ዋነኛው ግን እንደ ዶክተሩ ኢትዮጵያ መንግስት የዲፕሎማሲ ብቃት መነስ ያስከተለው ነው። ኢትዮጵያ እንደ አክሊሉ ሀብተወልድ ያሉ ተጽዕኖ ፈጣሪዎችን ማፍራት አልቻለችም ይላሉ። አሁን በስልጣን ላይ ያለው መንግስት ምንም እንኳ ሙሉ አቅም ሙሉ የመደራደር መብት በእጁ ላይ ያለ ቢሆንም ያን ያክል የተሰራ ስራ መስሎ አይሰማኝም። ማዕቀቡ በመንግስት አመራሮች ላይ የተላለፈ ቢሆንም እንደ አገር የሚያስከትለው ተጽዕኖ አለ ማለታቸው አልቀረም። አስተያየት ሰጪዎቹ የስነንቦና ንቦና የበታችነትና የበላይነት የሚፈጥረው ሁኔታ አለ። በዲፕሎማሲው መስክ ብቁ መረጃ በዓለም አቅርብ መሸነፍ ወይም ደግሞ ዝቅ ያለ አፈጻጸም ማሳየት በራሱ የሚፈጥረው ስነ ልቦናዊ ቀውስ አለ፣ የኢትዮጵያ መሪዎች ላይ ማለት ነው። ሀገራችን ያው ከድህነት ወለል በታች ያለች ሀገር ናት። ማዕቀብ በተደረገ ቁጥር ጉዳቱ ያመዝናል። በእርዳታ ምናምን የሚኖር ሕዝብ ነው ያለን እና ከዚ አንጻር ስታይ ጉዳት አለው። ኢኮኖሚካሊ የተወሰነ ተጽዕኖ ይኖረዋል ብዬ አስባለሁ። በተጋነነ መልኩ ውስጥ አይቀበለውም፣ ምንም የሚያመጣው ነገር የለም ብዬ አስባለሁ። ይሄ ነገር ደግሞ እየቀጠለ የሚሄድ ከሆነ በተለይ ኢምፖርት ኤክስፖርታችን ላይ የተወሰነ ተጽዕኖ ይፈጥራል ብዬ ነው የማስበው አካላት ወደ አሜሪካ የሚሆን ወደ ተለያዩ አካባቢዎች ሄደው ነገሮችን የማስረዳትና የማሳመን መንገዳቸውንም ይቀንሰዋል። በጎ ተጽዕኖ ሚኖሮች ላይ ባለ ያው እንግዲህ አምባገነኑ መንግስታችን ወርዶ የተሻለ መንግስት ወይ ሽግግር መንግስት እንዲሆን ተቋቁሞ ጥሩ ነገር ይኖራል ብዬ አምናለሁ። እንደዚህ አይነት ማዕቀቦች ሀገር ውስጥ ላሉ የተለያዩ ተቋሚዎች የልብ ልብ ይሰጣል። በተለይም ደግሞ ነፍጥ አንግቦ ለሚፋለሙ ወይ ደግሞ ለሚቃወሙ፣ እነዚህ ተቃዋሚዎች በመንግስት ላይ እንዲነሳሱ የራሱ ተጽዕኖ ይኖረዋል። በተለይም ህወሓት የኢትዮጵያ ተወካዮች ምክር ቤት በአጠቃላይ የኢትዮጵያ መንግስት በሽብርተኝነት ፍረጆች ሳለ አሁን ያለው የአሜሪካ ማዕቀብ ግን በነበረ ተግባራቸው እንዲቀጥሉ የሚያደርግ ማዕቀብ ነው። ስለዚህ በኢትዮጵያ አጠቃላይ የደህንነትና የሰላም ሁኔታ ተጽዕኖ ይኖረዋል ብዬ አስባለሁ። አሜሪካ መንግስት አቋሙ እንደገና ሊያይ ይገባዋል ነው የሚለው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የማዕቀቡ አድማስ ሊሰፋ እንደሚችልና ዓለም አቀፉ ማህበረሰብም ዱካቸውን እንዲከተል ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌንም ለዘገባው አመሰግናለሁ። አድማጮች ከሌሎች አካባቢዎች ደረሱንም መሰል አስተያየቶች በሌላ ፕሮግራም እናቀርባለን። አሁን ወደ ቀሪው የመጽሔት ትንታኔ ርሶች እንሻገር። ጾመ ትግራይ በሚል በትግራይ የተለያዩ ከተሞች የጾምና የጸሎት መርሃ ግብር ከትናንት ጀምሮ እየተካሄደ መሆኑ ተዘገበ። በዚህም የንግድ ተቋማትና የመጓጓዣ አገልግሎቶች በተለያዩ ከተሞች መቆማቸውን ጠቅሶ ዘጋቢያችን ሙልጌታ አጽፋ ባጠናቀረው በዚህ ዘገባ ያነጋገራቸው የተለያዩ ከተሞች ነዋሪዎች በትግራይ እየደረሰ ነው ያሉት ሰቆቃ እንዲቆምና ሰላምም እንዲወርድ ነው እየጾምን ያለ ነው ብለውታል። የንግድ ተቋማትን የመዝጋትና የመጓጓዣ አገልግሎት ያሉትን መቆም አስመልክቶም ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሙሉጌታ ከትናንት ጠዋት ጀምሮ በመቀለ ከተማ ጨምሮ በብዙ የትግራይ ክልል ከተሞች የንግድ ተቋማት ተዘግተዋል። የመጓጓዣ እንቅስቃሴም ቁሟል። ጾመ ትግራይ ተብሎ ትናንት የተጀመረውና ነገ የሚጠቃልለው የጾምና የምሕላ መርሃ ግብር በተለያዩ ቤተ እምነቶች እየተካሄዱ መሆናቸው ምንጮች ለቪኦኤ ተናግረዋል። በመቀለ ከተማ ስቆች፣ ምግብ ቤቶች፣ መጠጥ ቤቶች፣ ካፌዎችና ሌሎች የንግድ ተቋማት ተዘግተዋል። በከተማዋ ተዘዋውሬ የተመለከትኳቸው ገበያዎችም ዝግ ነበሩ። በከተማዋ ውስጥ የሚደረግ የታክሲ አገልግሎትና ሌሎች መጓጓዣም ተቋርጧል። ተመሳሳይ እንቅስቃሴ በአድግራት ከተማ እንዳለ የከተማዋ ነዋሪ አቶ ዓለም አረጋዊ ተናግሯል። ህዝቡ በጦም በጸሎት አሁን የተፈጠረውን በትግራይ ክልል ያለውን መከራና ቸነፈር ስቃይ ሁሉ በዚህ ወደ አምላኩ በመጸለይ ያንን ነገር እንዲያቀልለትና መፍትሄ እንዲያመጣለትን ወደ አምላኩ ለመጸለይ ነው። ህዝቡ ሁሉም በየሃይማኖቱ ትልቁም ትንሹም፣ ሴቱ ወንዱ ሁሉንም አማኝ የሚባል ነገር የለም እዚህ ጋር። መከራውን ለሁሉም ስለወረደ ሁሉንም ያን መፍት ያገኛለሁ በሚል ሀሳብ ነው። ህዝቡ ቤቱን ፍልት ብሎ አስራ አንድ ሰዓት ምናምን እየፆመ እየጸለየ ያለው ማለት ነው። ከተማውን እንቅስቃሴ የለም። የትራንስፖርት እንቅስቃሴ የላይ ንግድ ቤቶች ሁሉም በሚባል ደረጃ ተዘግቷል። በከተማዋ የሚገኙ የንግድ ተቋማት የስራ እንቅስቃሴ አቁሟቸዋል ተብለው እየታሸጉ ናቸው ሲሉ አቶ አለም ገልጸዋል። በመቀለ ከተማም ታሽጓል የሚል ጽሁፍ የተለጠፈባቸው የንግድ ተቋማት በዛሬ ዕለት አይቻለሁ። የመቀለ ነዋሪ ሆነው ከዋኒ ተስፋ እየተባለ በበኩሉም ትግራይ ጾም እያከበርን ነው ለሶስት ቀናት እና የትግራይ ህዝብ ዘርም ሃይማኖቱም ሳይለይ የገጠመውን ችግር አንድ ላይ አንድነት ለመመከት እያደረጉ ያለው ጾም ላይ ነን የምንገኘው እንዲሁም እንደምታዩት የመቀሌ ከተማ ተዘጋግቷል እንቅስቃሴዎቹ ተገድበዋል። በየአብያተ እምነቱም ሰዎቹ ጾምና ጸሎተ ምህላ እያደረጉ ይገኛሉ። በሽረንዳ ስላሴ ከተማም በተመሳሳይ ጸጥታ ሰፍኖ መዋሉ አቶ ሚካኤል ሀጎስ የተባሉ የከተማዋ ነዋሪ ገልጸዋል። በጾሙ ከምዕራብ ትግራይ ተፈናቅለው በሽረንዳ ስላሴ ከተማ የሚገኙ ተፈናቃዮችም እየተሳተፉበት ይገኛል ብለዋል። የምንጠማው የትግራይ ሰላም እንዲሆን የወርደ ልቁጣን ሁሉ የሚሰራው ነገር ለማቆም እዳቤር ለመቅረብ እየተደረገ ጾም ነው። ስራና ስላሴ እንትን ትራንስፖርት፣ ያለ ንግድ ስራ ሁሉ ተዘባል። እንቅስቃሴ የሚባል ነገር የለም። በጾሙ ምክንያት በተለያዩ የዓለም አካባቢ የሚኖሩ የትግራይ ተወላጅ የዲያስፖራ አባላትን በጾሙ እየተሳተፉ መሆናቸው በማህበራዊ መገናኛ እየገለጹ ናቸው። የንግድ ተቋማት የመዝጋትና የመጓጓዣ አገልግሎት ማቆም አስመልክቶ ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት ያደረግኩት ጥረት አልተሳ አይሳካም። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ ከመቀሌ ወደ አዲስ አበባ ይመልሰናል ተከታይ የመጽሄት ርዕስ አቶ ጀዋር መሐመድና በተመሳሳይ የክስ መዝገብ የተከሰሱ ሌሎች ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ቀርበዋል። ችሎቱ ዛሬ የተሰየመው የጠቅላይ ፍርድ ቤቱ ይግባኝን ሰሚ ችሎት በድጋሚ ክርክር ይደረግበት ብሎ የወሰነውን ውሳኔ አስመልክቶ ውሳኔ ለመስጠት እንደነበር የተከሳሾቹ የህግ ጠበቃ ይናገራሉ። ፀሐይ ዳምጠው ተከታትለዋለች። አቶ ጀዋር መሐመድን ጨምሮ ሌሎች በመዝገባቸው የሚጠሩ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት የቀረቡት አቃቤ ህግ ለምስክሮች ጥበቃ ይደረግልኝ በማለት ያቀረበው ይግባኝ ላይ ፍርድ ቤቱ ለማከራከር ነው። የተከሳሾቹ ጠበቃ አቶ ከድር ቡሎ ዛሬ በፍርድ ቤት የነበረውን ሂደት እንዲህ ገልጸዋል። አቃቢ ያደበኞች በነቱ ጀዋር ሲራጅ መሀመድ ላይ በሀያ አራት ሰዎች ያቅርቦ በነበረው ክስ አያይዞ አቅርቦት የነበረው ማስረጃ ነበር። ማስረጃ በቃ የተደረገላቸው አድርጌያለሁ ብሎ በአንድ ገጽ ደብዳቤ አያይዞ ነበር። እዛ ላይ እንግዲህ ህጉ በሚያዘው መሰረት የማስረጃ ክርክር አድርገናል። የማስረጃ ክርክሩ ላይ እኛ በሶስት መሰረታዊ ጉዳዮች ላይ መሰረት አድርገን ነው ክርክር ስናደርግ የነበረው። አንደኛ፣ የአጣሚ ጥበቃ አድርግ ያለው የምለው ጥያቄ እስከ ዓለም አቀፍ የሰብአዊ መብት ድንጋጌዎች ሁለተኛ የኢትዮጵያ በህገ መንግስት የጠበቁ የሰብአዊ መብት ድንጋጌዎችና የአገሪቷ ግዴታዎች፣ ሶስተኛ የምስክር ጥበቃ አዋጅ መቶ ስድስት መቶ ዘጠና ዘጠኝ እዛር ሁለት ሺ ሶስት መቶ እዛ ላይ የተቀመጠውን መመዘኛ ስግንጋይ በማስገባ ነው። ህጉ ላይ የተቀመጠው ለምስክር ጥበቃ የምደረገው ሁለት ነገሮች አሉ። ተደብቆ ከሚመሰክሩት ሰዎች ውጭ ሌላ መረጃ የሌለው መሆኑን ማሳየት ይቻላል። በሌላ በኩል ደግሞ አቃቢ እዚህ ደግሞ ምንድን ነው ያለው፣ መቶ አርባ ስድስት ምስክሮች ጠርተዋል። ወደ ሶስት መቶ በላይ አርባ ስድስት ገጽ በላይ መረጃ ገጽ። ስለዚህ ምንድን ነው የሚያሳየው በህጉ ላይ የተቀመጠ ሌላ አማራጭ የምለው አም አለ። ስለዚህ አግባብነት የለውም ነው። ይህንን ተመልክቶ ነው እንግዲህ የፌዴራሉ ከፍተኛ ፍርድ ቤት ይህንን ካከራከረ በኋላ አንደኛ፣ አቃቢ የመወሰል ስልጣኑ የኔ ጥበቃ የማድረግ ፍርድ ቤት የማረጋገጥ ግዴታ ብቻ ነው ያለበት የምለው ይሄ አግባብ አይደለም። ፍርድ ቤት የተቀረበለትን ብቻ የማሰግ ሳይሆን መርምሮ ከህግ አኳያ ግን አገኘናቸው ነው የሚወሰን፣ ትዳ ስላለ ለፍርድ ቤት መታየት አለበት። ስለዚህ አቃቢ ያቀረበውን ውድቅ አድርገናል። ግን አቃቢ ከጠየቃቸው ነገሮች ውስጥ አንዱ የምስክሮች ስም መገለጠ የለበት የሚለውን በተመለከተ መገለጠ የምለውን ሁኔታ በችሎቱ ቀን ብቻ ለችሎቱ እንዲገለጽ ስማቸው ዝግ ችሎት የተባለውን ሁለተኛ ክሮቱ ተደብቆ እንዲፈተቱ የተባለው ውቅ አድርጓል። አቶ ከድር አክለውም ደንበኞቻቸው ለፍርድ ቤቱ ያነሱትን ጥያቄዎችና ሀሳቦች ተንትነዋል። በመጨረሻ ላይ እና አቶ ጀዋር አንድ ጥያቄ አቅርቦ ነበር። አንደኛ ጥያቄ አንድ ማመልከቻ ከዚህ በፊት የአስፈጻሚ አካል ፍርድ ቤትን ትእዛዝ እያከበረ ስላልሆነ ስለዚህ ይህ ፍርድ ቤት ነፃም ቢያወጣል ለማን የተከበረው ፍርድ ቤት ረጅም ቀጠሮ ቢያንስ ሁለት ዓመት ይሰጠን መንግስት ሀገርንም ማረጋከቻለ ያረጋጉ ከዛም በኋላ እንመለሳለን። አለበለዚያ ይህ ችሎት ፍትህ በትክክል የማይሰራበት ቦታ መሆን የለበት የድራማ ቦታ መሆን የለበት የሚል በዚህ መሰረት ዛሬ በጽሁፍ አምስት ገጽ ጥያቄ ይዞ መጥቶ ነበረ። አምስቱ ገጽ ጥያቄ ምንድን ነው? አምስት ነገሮች ላይ የተመሰረተ ነው። እነ ኮሎኔል ገመቹ አያና ፍርድ ቤት በነጻ በለቃቸውም፣ እስካሁን ወደ አስራ ሁለት ሰዎች የት እንደደረሱ ስለማይታወቅ፣ በሁለተኛ ደረጃ የኦሮሚያ ጠቅላይ ፍርድ ቤት በምንም ክስ የለባቸውም ብሎ በነጻ በለቃቸውም፣ እስካሁን ታስሮ የሚገኙና የት እንዳለ ስለማይታወቅ፣ በሌላ በኩል ደግሞ የጅማ ዩኒቨርሲቲ የሚገኙ ስብ ሰዎች ፍርድ ቤት በነጻ በለቃቸውም በአሁኑ ሰዓት ህይወቻቸው ጋር የሚያገናኙ ከጠበቆቻቸው ጋር የሚያገኙ በመሆኑ በችግር ላይ ሀይሉ ስለሆነ በሌላ በኩል ደግሞ ሌሎች ለሶስት ወራት ያለምንም ፍርድ ቤት ትዕዛዝ ታስሮ የሚገኙ ስለሆነ፣ ስለዚህ በአሁኑ ሰዓት ባለው እውነታ የአስፈጻሚ አካል ስትን ፍርድ ቤት ቢወስን እንኳን ለማስፈጸም ፈቃደኛ ስላልሆነ ችሎቱ እኛን ቢያንስ ከሁለት ከአምስት ዓመት ድረስ ኃይሉን ዘግቶ ሊያሰናድቀን ይገባል ካልተገደድን በስተቀር እኛ እዚህ ፍርድ ቤት የምንመጣበት ምክንያት አይኖርም። የምን ነበር ያቀረቡት። ፍርድ ቤቱም በተከሳሾች በተነሳው ሀሳብ ላይ አስተያየት ሰጥቷል ያሉት አቶ ከድር በአቃቤት በኩልም የተነሳውን ሀሳብ አብራርቷል። ችሎቱ ባለው እውነታ እኛ እስከምናውቀው ድረስ ራሳችን ያዘዝናቸውን ትእዛዞች እያስፈጸመን ያለው እንደውም በሀገሪቷ ባልተለመደ ሁኔታ በጣም ከበድ ከበድ ያሉት ትእዛዞችን እየሰጠ እየተፈጸመ ያለው ስለዚህ ፍርድ ቤት የሰጠነው ሳ ውሳኔ አይፈጽም የምለው እኛን ችሎት የምመለከት አይደለም። የሌላን ችሎት በተመለከተ ምን አይነት ሁኔታ ላይ እንዳሉ የምናውቀው ነገር የለም። በዛ ላይ የምንለው ነገር የለም። ያ እንደ መነሻ ተወስዶ ይሄ ችሎትም የምሰራው ነገር ነገ አይፈጽም ተብሎ በዚህ አይነት ሁኔታ መያዝ የለበትም። በሌላ በኩል ከፓርቲ አባላት ናችሁ የምትታገሉ ተገለመ ምራ ነው ያ ከሆነ ደግሞ እናንተ ለህብረተሰቡ ለህብረተሰቡ ጥሩ ምሳሌ መሆን አለባችሁ በምል በተደሰት ያልፈዋዳል አካባቢ ግን እንግዲህ ያነሳው መቃወሚያ መሰል ነገር አንስደዋል። እንግዲህ የወንጀለኛ መቅጫ የክርክር የሚመራው በተከራካሪዎች ጥያቄ ሳይሆን በወንጀለኛ መቅጫ ስነ ስርዓት ስለሆነ ይሄ የቀረበው ነሳ ፍርድ ቤቱ ሊቀበል አይገባም። እኛ ያቀረብነው ጥያቄ በቂ የሆነ ምክንያታዊ ጊዜ ይሰጠን ያልነው እንጂ ሁለት አመት አምስት አመት የረጅም ጊዜ ተጠላላለ። ስለዚህ በዚህ ቤቱ ሊቀበሉ አይገባም የብለ አስታ ነበር ያቀረቡ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የሕገ መንግስት ጉዳዮች ወንጀል ችሎት ለእናቶ ጀዋር መዝገብ ሰኔ አስር 10 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ጀዋር መሐመድ እና በእርሳቸው መዝገብ የሚጠሩ ተከሳሾች የአርቲስት ተጫሉ ሁንዴሳ እንግድያ ተከትለው በኦሮሚያ ክልል በተነሳ ሁከትና ብጥብጥ እጃቸው አለበት በማለት ተጠርጥረው የታሰሩ ሲሆን ፍርድ ቤት መመላለስ ከጀመሩ አስር ወራትን አስቆጥረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠው እንደ ዘገባው አመሰግናለሁ። አድማጮች፣ የተከታዩ የመጽሔት ትንታኔ ርዕስ ደግሞ ወደ አውሮፓ ያሻግረናል። የአውሮፓ ሕብረት እስከ መጪው ታህሳስ ወር ባለው ጊዜ ውስጥ መጠኑ 100 ሚሊዮን የሚደርስ የኮቪድ-19 ክትባት ዝቅተኛና መካከለኛ ገቢ ላላቸው አገሮች ለማቅረብ ቃል ገብቷል። ዝቅተኛ ገቢ ባላቸው ሀገሮች ክትባት የማምረት ብቃት እንዲኖርም እንደሚሰራ ህብረቱ ብራስልስ ውስጥ ለሁለት ቀናት ያካሄደውን ጉባኤ ሲያገባድድ አስታውቋል። የአየር ንብረት ለውጥንና እንዲሁም ቤላሩስን የሚመለከቱ ጉዳዮች በጉባኤው እንደተነሱ የአሜሪካ ድምጿ ዘጋቢ ሊሳ ብራያንት ከፓሪስ በላገችው ዘገባ ጠቁማለች። አዳነች ፍሳየት የ አቅርበዋለች። የአውሮፓ ህብረት የክትባት አቅርቦት አዝግመዋል በሚል ሲነቀፍ ቆይቷል። የአውሮፓ ህብረት መሪዎች ታዲያ የኮቪድ-19 ክትባት አቅርቦት መጠንን ከፍ ለማድረግ ቃል ገብተዋል። በመጪዎቹ ሁለት ዓመታት ውስጥ አንድ ነጥብ ስምንት ቢሊዮን የሚሆኑ የኮቪድ-19 ዶሶችን ወይም መጠኖችን በማምረት ሀያ ሰባት ሀገራትን ከሚያቅፈው ህብረት ውጭ ላሉት የክትባት መድኃኒቱ ለሚያስፈልጋቸው ሀገራት ለመላክ እንደሚቻል የአውሮፓ ህብረት መሪዎች አስታውቀዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት አርሰላ ፎንደር ላይን ያብራራሉ። we are working on an initiative to invest 1 billion euro from team europe አፍሪካ ውስጥ የክትባት መድኃኒት የማምረት አቅም እንዲኖር ከአውሮፓ ህብረት አንድ ቢሊየን ዩሮ የሚሆን ገንዘብ እንዲመደብ እየሰራን ነው። ከአፍሪካ አጋሮቻችን ጋር በመሆን ነው የምንሰራው። የክትባት መድኃኒቱን ማምረት ብቻ ሳይሆን በአፍሪካ የመድኃኒቶች አገልግሎት ማዕቀፍ በኩል የማምረቱን ብቃት ማጠናከርም ጭምር ይሆናል። የአቅርቦቱን አያያዝና የክህሎት ማዳበርንም ያካትታል። በአሁኑ ወቅት ብዙ የአውሮፓ ሀገሮች የኮቪድ-19 መዛመትን ለመገደብ ሲባል ደንግገውት የነበረውን የመንቀሳቀስ ገደብ እያላሉ ነው። በኮቪድ ታመው ሆስፒታል የሚገቡት ሰዎች ቁጥር እየቀነሰ ነው። የአውሮፓ ህብረት እስከ መጪው ሐምሌ ወር ባለው ጊዜ ውስጥ ከጎልማሶቹ ሰባ ከመቶ የመክተብ እቅድ እንዳለው የህብረቱ ኮሚሽን ፕሬዚደንት አርሴላ ፎን ደር ላይን ገልጸዋል። የአውሮፓ የመድኃኒቶች አገልግሎት የፋይዘር ባዮቴክ ክትባት መድኃኒት ከ12 እስከ 15 ዓመት ዕድሜ ክልል ውስጥ ያሉትን ልጆች ለመክተብ ሊያጸድቀው ይችል እንደሆነ እያሰበ መሆኑ ታውቋል። በሌላ በኩል ደግሞ የአውሮፓ ህብረት ዜጎች በወቅቱ የበጋ ወራት በሚጓዙበት ወቅት ልዩ የኮቪድ-19 የይለፍ ፈቃድ እንዲኖራቸው ይደረጋል። ይህ የሚሰጠው ለተከተቡ ወይም ተመርምረው ከቫይረሱ ነጻ መሆናቸው ለተረጋገጠ ሰዎች እንደሆነ ተገልጿል። ያለው አጠቃላይ ሁኔታ በአውሮፓ ለሚደረገው የበጋ ወራት ጉዞ አመቺ ሁኔታ እየፈጠረ መሆኑን ብራሰልስ ባለው ብሩጌል የኢኮኖሚ ጥናት ቡድን አንጋፋ ተንታኝ ስካት ማርክስ ገልጸዋል። ሁኔታዎች ብሩህ ተስፋ እያሳዩ ናቸው። እኔ አሁንም ቢሆን ከመጀመሪያው የበጋ ወቅት ይልቅ ወደ መጨረሻው ገደማ የተሻለ የሚሆን ይመስለኛል። ነገር ግን ቢያንስ ባለፈው የበጋ ወራት ወደ ነበረው አይነት ጥሩ ምናልባትም የተሻለ ሊሆን ወደሚችል ጎዳና እያመራን ነው ብዬ አምናለሁ። በሌላ ዜና ደግሞ የአውሮፓ ሕብረት መሪዎች በቤላሩስ ላይ ባለፈው ሰኞ የአይሮፕላን በረራ እገዳ እና ሌሎች ጠንካራ ማዕቀቦች መጣላቸው ተዘግቧል። እርምጃው የተወሰደው ሪያኔር አይሮፕላን በግዴታ ከበረራው እንዲያርፍ ታዞ አንድ ተቃዋሚ ጋዜጠኛ እንዲያዝ በመደረጉ እንደሆነ ተገልጿል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ርድ ሰም አላሊሚት ማዕቀቦች የራሳቸው የሆነ ውስንነት ስላላቸው የአውሮፓ ህብረት ከቤላሩስና ከሩሲያ ጋር ያለውን ግንኙነት እንደገና ማየት ይኖርበታል ነው ያሉት። ማክሮን የአውሮፓ ህብረት አባል ሀገሮች በተጨማሪም እንደ አውሮፓ አቆጣጠር እስከ 2030 ዓም በሚኖረው ጊዜ በዘጠኝ ዓመታት ውስጥ ማለት ነው የመርዛማ ጋዝ ልቀትን በ55 ከመቶ የመቀነስ ግባቸውን ስለመምታት ጉዳይም ተነጋግረዋል። አዳነችን አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች የኢትዮጵያውያን ወጣቶች ከመጪው ምርጫ ምን ይጠብቃሉ? የእናንተስ ሚና ምንድነው? ምንድን ነው ብላችሁ ታስባላችሁ? የሚሉ ጥያቄዎችን ይዛ ኤደን ገረመው የአዲስ አበባ ከተማ ነዋሪ ከሆነው ወጣት አብዱልፈታህ ኑርና የጅጅጋ ከተማ ነዋሪ ከሆነችው ኢግሌ እስማኤል ጋር ቆይታ አድርጋለች። ስድስተኛው ሀገር አቀፍ ምርጫ እየቀረበ በመጣ ቁጥር የሀገሪቱን ሰፊ ቁጥር የያዙ ወጣቶች የራሳቸውን ተስፋና ምኞት ሰንቀዋል። የአሜሪካ ድምጽ ያነጋገራቸው ሁለት ወጣቶች ከመጪው ምርጫ ምን እንደሚጠብቁና በዚህ ውስጥ የወጣቶች ድርሻ ምን መሆን አለበት በሚለው ላይ ሀሳባቸውን ሰንዝረዋል። የመጀመሪያዋ ወጣት ኤገል እስማኤል የ25 ዓመት ወጣት ስትሆን የጅግጅጋ ከተማ ነዋሪ ናት። መጪው ምርጫን በተመለከተ ብቁ የሆነ ተወዳዳሪ አለ ብላ ስለማታምን የምርጫ ካርድ አለመውሰዷን ትናገራለች። ማን ምን አገሪቱ አልተረጋጋም። ስልጣን ላይ ያለውን ሰው ቢሆን የራስን ኃላፊነት ገባሽ አሁን እዚህ ስልጣን ላይ እንደዚህ አይነት ማለት ነው ደግሞ በየክልሉ መገባሽ ለአንድ ብሄር ነው። ኢትዮጵያን ወክሎ እንትን ያለ ሰው የለም። ይሁን እንጂ ኤገል በምርጫው ባትሳተፍም በህዝብ ምርጫ አሸናፊ የሚሆነው አካል እንዲፈጽማቸው የምትሻቸው ነገሮች ግን አሉ። የመጀመሪያው ሰላምና የዜጎች ደህንነት ነው ትላለች። ከአንድ ሀገር ወደ አንድ ሀገር እኮ ሲጋበስ መንገድ ላይ እራሱ ሹፌሮች እንትን እያተባሉ ነው። ወደፊት የሚጠብቀው ጥሩ ነገር እንዲሰጠን የምፈልገው ከምንም በላይ የሰው ልጅ ሰላም ነው የሚያስፈልገው። ሰላም ስትሆን ይ መተሽ መስራት የምትችይው፣ መማር የምትችይው፣ ኤቭሪቲንግ የሚኖረው ሰላም እንድህል ነው። እዚህ ከምንም በላይ ወደፊት ትን- ሰላም ነው

ያሉበት ኃላፊነታቸውን በትምህርት ሰዓት እንዲዘጥ አገሪቷን ሰላም ለማድረግ የከህት ስፒች እንዲቆጠቡ አንድ ተተናገረን ብለሽ ያው ሰው ያላገ የለብሽ አንቺ ቀሱ ተሽለሽ ትንካሽ የመጥፎ ነገር የሚያዋራሽ የፈለገው ሰው አንቺ በፍቅር ከገዛሽ የተሻለ ነገር ይመጣል ብዬ አስባለሁ። ማለት እኔ ሶማሌ አልወክልም እንደሆነ መሰለኝ እንዛ ጠፋ ወጥፋ ሶማሌዎች እንትን ማለት የለባቸው እና ጀነራላዊ መደረግ የለበትም አንድ ጊዜ ጥቂቶቹ ናቸው ለፕሮሲ የሚጠጣቸው የሚያደርጉት ወይ ጥቂት ሰዎች በሚያደርጉት ነገር ነው። ያንን ነገር ትን የምንለው ምንጣል ስለዚህ ያ ነገር ባህል ጀነራላይዝ ባናረግ ምክንያቱም አንድ ሰው አንድ ብሄርን አያክልም ብዬ ነው ማስበው። ንክ ልክ እንደሷ ሁሉ ከመጪው ምርጫ ምን ትጠብቃለህ በሚል ጥያቄ የቀረበለት የአዲስ አበባ ከተማ ነዋሪ የሆነው የሀያ ሶስት አመቱ አብዱልፈታህ ኑር ነው። አብዱልፈታህ በትምህርት ቤት ውስጥ የተማርናቸው የስነ ዜጋ ትምህርቶች ወደ ተግባር መምጣት አለባቸው ይላል። በዲሞክራሲ ኖሮ እስምነት መጥቶ የምናያቸው አሁን ማን ግጭት ብሔር በተለበለ እዛ ሞት እና የሚባሉ ነገሮች ተግባራዊ ሆነው ማየት ይፈልኛል እና እነዛ ነገሮችን ነው ማድረግ ነው። አብዱልፈታህ አያይዞም ወጣቶች ከመንግስት ምቹ ሁኔታ ካገኙ ወደ ስራ በመግባት ሀገራቸውን ለማቅናት መሞከር ይሻላል ይላል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውን ለዝግጅቱ አመሰግናለሁ። አድማጮች ሰዓታችን ወደ መገባደዱ ይቃረብ እንጂ ለምሽቱ ያዝናቸው ቅንብሮች በርከት ያሉ ነበሩ። ቀደም ብለን ያስተዋወቅነውን የዩናይት ስቴትስ ምክር ቤትን የሁለት ፓርቲ አባላት ፍጥጫ ጨምሮ ሌሎች በርከት ያሉ ዝግጅቶች የባይደንና የፑቲንን ግንኙነት የሚቀጥለውን ግንኙነታቸውን አስመልክቶ የተጠናቀረ ዘገባ የኢትዮጵያን ሕዳሴ ግድብ የሚመለከት ጥናት፣ ሌሎችም ዛሬ ከያዝነው ሰዓት ውስጥ ለመካተት አልቻሉም። በሚቀጥሉ ፕሮግራሞች እናቀርባለን። ታዲያ በቀሩን ጥቂት ደቂቃዎች ሙዚቃ ለመጋበዝ እድል የተገኘ ይመስላል። ንግሱ የመረጠው መሐሙድ አህሙድ የሚጫወተውን ይሄን ተከታዩን ዜማ ነው። we የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ያንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንግሥቱ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሙዝ ከሚሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። ይህን የጀምርነውን የመሐሙድ ሙዚቃ ተከትሎ በእኛ በኩል ሰላም ደናደሩ ወላኔ